በአዲስ አበባ ፖሊስ ኮሚሽን የሕዝብ ግንኙነት የሚዲያ አስተባባሪ ዋና ኢንስፔክተር ማርቆስ ታደሰ እንደገለጹት በቦታው የነበሩ ሶስት ወጣቶች የፍንዳታው ሰለባ ሆኗል። ስልተ መስጊድ የሚባለው እዛ ጀርባ ለልማት ተብሎ የተከለለ ቦታ አለ። የፈራረሰ ቦታ እዛ ቦታ ላይ ነው ቦምቡ የፈነዳው። ጉዴ ሶስት ልጆች ሚኒሊክ እንደሄደ ነው እንግዲህ አባሎችም የገለጹልን፣ ና ህክምና ሲደረግላቸው ቆይተውን የሞቱት ማለት ነው። ከባድ ና ቀላል ጉዳት የደረሰባቸው አምስት አሉ። እንደውም አንደኛው በጣም በክፉኛ እንደቆሰለ ነው ያየ ነው። ጥቁር አንበሳ ክስተቤት ላይ ቀላል ና እንደዚህ መጠነኛ ሆኑ ጉዳቶችም የደረሰባቸው ወጣቶች አሉ። በተለያዩ ቦታዎች በሚጣሉ ቦምቦችና ፈንጂዎች ንጹሐን ሰለባ መሆናቸውን ያስታወሱት ዋና ኢንስፔክተር ማርቆስ ህብረተሰቡ ምንነታቸው ያልታወቁ አጠራጣሪ ነገሮች ሲያጋጥሙት ከመነካካት በመቆጠብ ለሚመለከታቸው የጸጥታ አካላት ጥቆማ ማድረግ እንደሚገባ መልእክት አስተላልፏል። ካለ ወቅታዊ ሁኔታ ጋር በተለያዩ ቦታዎች ላይ እንደዚህ አይነት ከባድ መሳሪያዎች ማለት የሚፈለዱ ነገሮች ጉዳት ላይ ያስከትሉ የሚችሉ ነገሮች እየተገኙ ነው ያሉት እንግዲህ ሰባ ብዙውን ነገር የምናደርገው በተቻለ አቅም እንግዲህ እንደምታውቀው የአዲስ አበባ ፖሊስ ኮሚሽንና ሌሎች የጸጥታ አካላት በዚህ ሰዓት ላይ ስታንድባይ ላይ ነው ያለ። ነው ሀያ አራት ሰዓት እንቅስቃሴ እያደረግን ነው። እንግዲህ ወንጀል ፈጻሚዎቹ እንደዚህ አይነት ወንጀል የሚፈጽሙት ከለላ ወይም ምቹ ሁኔታን በመጠበቅ ነውና እነዚህ የፈራረሱ ቦታዎች ገንዳ፣ እንደዚህ ሰው የማይደርስባቸው ቦታዎች ምቹ ሁኔታ ፈጥሮላቸዋል ብለን እናስባለና እንደዚህ አይነት ቦታዎች ላይ ነው ቦምቦቹ ተጥለው የሚገኙ። ስለዚህ እንግዲህ ከፍተኛ ጥንቃቄ መደረግ አለበት። በተደጋጋሚ መልዕክት እያስተላለፍን ነው ያለ ነው። መነካካት ምንድን ነው ብሎ ለማረጋገጥ ጥረት ማድረግ በጣም ከፍተኛ የሆነ ጉዳት ነው የሚያስከትለው ና እንደዚህ ነው። ትክክለኛ መፍትሄ ና መነካካቱ፣ እንደዚህ አይነት ግበት ሊያስከትል ይችላል። ጎዳና ተዳዳሪዎች ብቻ ሳይሆኑ ሳይሆኑ ጣራትም ማንኛውም ሰው በጣም ከፍተኛ ጥንቃቄ ማድረግ መቻል ያለበት በተለይ ወላጆች ልጆቻቸውን መከታተል ና መጠበቅ አለባቸው ያሉት ዋና ኢንስፔክተሩ የፍንዳታውን ምክንያት በምርመራ ሂደት እየተጣራ መሆኑን ገልጸው የምርመራ ውጤቱ እንደ እንደተጠናቀቀ ለህብረተሰቡ ግልጽ ይደረጋል ብለዋል። ለአሜሪካ ድምጽ ሀይ ዳምጦ ከአዲስ አበባ።